የማኅበራዊ መገናኛ ዘዴዎች ቅኝት በበርካቶች የልጅነት የትዝታ ማኅደር ውስጥ ልዩ ስፍራ አላቸው። አባባ ተስፋዬ የዕልፈታቸው ዜና ብዙዎችን ወደ ትዝታ ማህደራቸው መልሷል። ዶክተር መረራ ጉዲና እጃቸው በብረት ታስሮ ፍርድ ቤት ቀረቡ በሚል አረፍተ ነገሮች የታጀቡ አስተያየቶች በማኅበራዊ መገናኛ ዘዴዎችም ሆነ በአንዳንድ መገናኛ አውታሮች በስፋት ተሰራጭቷል። የለም እሳቸው አይደሉም ታስረውም አልቀረቡም የሚሉ አስተያየቶችም ተሰንዝሯል። ክርክሩ ያታክታቸውም አልታጡም።

ከፊትና ከኋላ ቡራቡሬ የወታደር መለዮና ሙሉ የደንብ ልብስ ያደረጉ ወታደሮች መሳሪያ እንዳነገቡ ይታያል። ከኋላ ከሚከተሉት ሁለት ወታደሮች አጠገብ ጥቁር ሰማያዊ ልብስ የለበሰ ግን ደግሞ ኮፍያ ያላደረገ ታጣቂ አመልካች ጣቱን ወደ መሬት የተዘቀዘቀ ጦር መሳሪያው ላይ ቀስሮ ይታያል። በእጃቸው ተንቀሳቃሽ ስልክ የያዙ ሲቪል የለበሱ ሁለት ሰዎች ከማዕከላቸው እጃቸውን ወደ ኋላ ያደረጉ እስረኛ እንደቆሙ ከግራና ከቀኝ አቅጣጫ ይታያሉ። በርካታ የማህበራ ማህበራዊ መገናኛ አውታር ተጠቃሚዎች ከመሀል የሚታዩት እስረኛ ዶክተር መረራ ጉዲና ናቸው ሲሉ ጽፏል። በእለቱ ስለ ፍርድ ቤቱ ሁሎ ለመዘገብ በስፍራው ተገኝቶ የነበረው የአዲስ አበባው ዘጋቢያችን ዮሐንስ ገብረ እግዚአብሔር የተባለው ምስል እሱም በማህበራዊ መገናኛ አውታሮች ላይ መመልከቱን ገልጧል። በቦታው የተመለከተው ግን በማህበራዊ መገናኛ አውታሮች ከተሰራጨው ጋር ፈጽሞ የማይገናኝ መሆኑን ተናግሯል። ዛሬ ብቻ ሳይሆን ሁሌ ዶክተር መረራ ሲመጡ ከእስረኞች ጋር ተቀላቅለውም አይመጡም። እንዳጋጣሚ ሆነም አይቼዋለሁ። ትክክል አይደለም። ፎቶው ዶክተር መራራ ለብቻቸው በኮብራ በሚባሉ ዘመናዊ የሚባል መኪና ነው የሚመጡት። እስረኞች ላይቀላቀሉም። የእስረኞች የሚለብሱት ሱታም እንዲለብሱ አይደረግም እና በእለቱ የነበረውም እኔ በቅርበት ተመልክቻቸዋለሁ። በፍጹም በፍጹም በካቴናም አይታሰሩም። ሳይታሰሩ ነው የሚገቡት የሚወጡትን ልብሳቸውም ኖርማል የቤት ልብሳቸው አድርገው ነው የሚመጡት። ና በሶሻል ሚዲያ የተላለፈ የተባለው እኔ አይቼዋለሁ፣ ግን ፍጹም ሀሰት ነው። ትክክል አይደለም። ስለዚ አንተ እንደተመለከትከ ከሆነ እጃቸው በካቴና አልታሰረም? እንዴት ነበር? በፍጹም እጃቸው በካቴና አልታሰረም። ዛሬ ብቻ አይደለም እነግርህም አንተ፣ ሁሌ ሲመጡ እጃቸው በካቴና ታስረው አይመጡም። እና ሌላ ሌላ ነገር የሚያነሷቸው ነገሮች ቢኖሩ ሌላ ነገር ሊባል ይችላል። ይሄ ግን በተመለከተ እኔ ሁሌ የማየው ባለፈውም፣ እዛው ነበር በራፉ ላይ ከፍተው ሲያስገቧቸው እያየን ነው። ምንም አይነት ካቴና የታሰሩበት ሁኔታ የለም። ፎቶውን በደንብ አይተው ከሆነ ወደ ኋላ እንደዚህ ደግሞ አይደለም የሚታሰሩት። እስረኞች ሁል ጊዜ ካቴና የሚታሰሩት ከፊት ለፊታቸው ነው የሚታሰሩት። እጃቸው ወደፊት ወደ ሆዳቸው አካባቢ ነው የሚሆነው። እንደ ካቴና እንደታሰሩ አስመስለው አቀርቧት እንጂ ካቴና ሲታሰር እስረኛም ሲታሰር ከፊት ለፊት ነው የሚሆነው፣ እጁ ሁለት እጆቹ ወደ ሆዱ አቅጣጫ ማለት ነው። ወደ ኋላ ታስሮ የሚመጣ እስረኛም አይቸም፣ አላቅም ስለዚህ ከሀቅ ራቀ ነው። ተሰማ በላይ በትዊተር ገጹ የሚከተለውን አስተያየት በእንግሊዝኛ አስፍሯል። ኢትዮጵያውያን ዶክተር መረራ እጃቸው ታስሯል አልታሰረም የሚል ሞቅ ያለ ክርክር ውስጥ መግባታቸው ቁላ ለማየት ምን ያህል የሞራል አቅጣጫችን መስመሩን እንደ ሳተ ይናገራል ሲል ትዝብቱን አስፍሯል። በዚሁ አስተያየት ወደ ሁለተኛው ቅኝታችን እንሻገር። በኢትዮጵያ ቴሌቪዥን የልጆች ክፍለ ጊዜ በረዥም ዘመን ልዩ አገልግሎታቸው ይታወሳሉ። አባባ ተስፋዬ ወይም አርቲስት ተስፋዬ ሳህሉም ከ14 ዓመት ለጋ ዕድሜያቸው አንስቶ አዲስ አበባ ውስጥ ትምህርታቸውን የተከታተሉ ሲሆን ተወልድ ያደጉት በባሌ ክፍለ ሀገር ከዶ በተባለ ስፍራ ነው። ዘመኑም በ1916 ዓ ም በአፍላ ዕድሜያቸው ወደ አዲስ አበባ ያቀኑት አባባ ተስፋዬ ከትወና እስከ ሙዚቀኛ፣ ከውዝዋዜ እስከ ድምፃዊ፣ ብሎም ከመድረክ መሪ እስከ የልጆች ተረት ውብ ተራኪነት ዘርፈ ብዙ ሙያ ባለቤት ነበሩ። ሐምሌ 24 ቀን 2009 ዓ.ም በ94 ዓመታቸው፣ አንዳንዶች በ96 ዓመታቸው ሲሉ ዘግቧል፣ ከዚህ ዓለም በሞት ተለይቷል። በትዝታ ግን በሚሊዮኖች አእምሮች ይመላለሳሉ። የልጅነት ዘመናችን ታላቁ የሞራል አቅጣጫ መሪና አዝናኛችንን አተናል። ሌላ አባባ ተስፋዬ አይኖርም። ሕዝባዊ ስርዓተ ቀብር ይገባቸዋል። ሲል በትዊተር ገጹ አባባ ተስፋዬን በትዝታ የዘከረው ሃሌሉያ ሉሌ ነው። ጋዜጠኛ ነቢዩ ሲራክ በማለዳወቅ የፌስቡክ ጽሁፉ ኢትዮጵያ ታላቁን ልጇን አጣች አባባ ተስፋዬ በአንድ ትውልድ ሕሊና የማይጠፉ መካሪ አባት ናቸው ሲል ዘለግ ባለ ጽሁፉ ሙያቸውን በመዘርዘር ዘክሯቸዋል የጠናሽ ልጆች የዛሬ አበባዎች የነገ ፍሬዎች ብሎ በሚጀምረው የአባባ የማይረሳ መካሪ ዘካሪና አስተማሪ ዝግጅት ከፊል ትውልድ ተጠቅሟል። ከፊል ትውልድ ራሱን አቅንቶ ለተሻለ ራዕይ ተዘጋጅቶ ከፍ ላለ ደረጃ በክቷል ሲልም የልጅነት ትውስታውን አካፍሏል። ብስራት ተሾመ ደግሞ ይነግሩን የነበሩት ታሪኮች ዛሬም በትዝታ ማህደራችን ፍንትው እንዳሉ አሉ። የልጅነት ዘመናችን የደስታ ምንጭ ነበሩ። በሰላም ይረፉ ሲል በትዊተር ገጹ ጽፏል። የምስጋና ረጋሳ የፌስቡክ እንግሊዝኛ ጽሑፍ እንዲነበባል። አባባ ተስፋዬ እግዚአብሔር ነፍሶትን በአጸደ ገነት ያኖረልን ተረቶትና የልጆች ፕሮግራሞት የዘመኔ ሕፃናትን ወላጆቻችንን ልጆቻቸውንና የልጅ ልጆቻቸውን አስደምመዋል፣ አዝናንተዋል፣ ብሎም አስተምሯል። ሔዋን ዘስምኦን የአባባ ተስፋዬ ዜና አልፈት በተሰማበት ቀን በእንግሊዝኛ ባሰፈረችው ጽሑፏ እንዲህ ብላለች በትዊተር ገጿ ላይ አባባ ተስፋዬ ዛሬ አረፉ። በስመ አብ ነፍስ ይማር። እጅግ ስነኛው አባባ ተስፋዬ የኢትዮጵያውያን ትውልዶች አባት ዛሬ አረፉ ስትል ሰኞ ዕለት ሐዘኗን ገልጣለች። ከሰውነቴ አንዳች አካሌን ያጣው ያህል ነው የተሰማኝ። በሰላም ይረፉ አባባ ተስፋዬ ያለችው ደግሞ የአቢ በላይ ናት። በእንግሊዝኛ የትዊተር ጽሁፏ፣ ከጽሁፏ ጋር የሚያነባ የፊት ገጽና ቀይ ጎላ ያለ የልብ ምስልም አያይዛለች። በአበባ ጉንጉን የተሽቆጠቆጠ ጥቁር የአስክሬን ተሽከርካሪና የለቀስተኞች ምስልን ያያያዘው ዘላለም አባተ እጅጉን እንናፍቆታለን ሲል ረቡለት በትዊተር ጽፏል። አባባ ተስፋዬ ኢትዮጵያ በቅድስት ስላሴ ካቴድራል ተቀብሯል። እናመሰግናለን። ደና ሁኑ አባባ ሲልም ጽሑፉን በናፍቆት ስንብቱ አጠቃሏል። አባባ ተስፋዬን ከዛሬ አምስት ዓመት በፊት ስናነጋግራቸው የተረኩልን አንድ ተረት በድምፅ ማህደራችን ውስጥ ይገኛል። ለትውስታ አቅርበንላቸዋል። እንዲህ ነበር ተረቱን ህይወት ዘርቶበት የተረኩልን ጦጣ የጅብና ልንገርህና፣ አንተፍታው። እሺ፣ ኦኬ። ይኸውልህ ጦጣ የምትወጣው ጠዋት ነው። ጅብ ጠዋት ይገባል ወደ ጫካ ስለዚህ ሁልጊዜ ትስቅበታለች። ጦጣዋ ግን ተናደደና ሊይዛ አትፈለገ ይዞ ሊበላል አንድ ቀን ድንገት አፈፍ አደረጋት። በዚህ ጊዜ እንዴ፣ እንዴ፣ እንዴ፣ እንዴ፣ እንዴ አለችና ጦጣ አየህ ይኸውልህ እንዲ እዛ ማዶ እኮ አለልህ ከኔ የተሻለ አጥሩ ብታይ እኮ በጅማት በጨጓራ ብታይ እሱ ጋር ብትሄድ አቤት፣ እንዴት ያለ መሰለህ አለች። ለቀቃትና ፈጥነቅ ብሎ ይሄደ በኋላ ሮጦ ሮጦ ሮጦ ሮጦ ቢያይ ምንም ነገር የለም። አሁን ከናደደ የባሰና አንድ ቀን ጠብቆ ያዛ ልጭ አረገና፣ በላሁሽ አላት። በቃ ዛሬ አላገኘውም ምንም ነገር ስለዚህ ስዞር ነው ያደርኩት። አላገኘ ዋጥኩሽ፣ ዋጥኩሽ አላት። ወይ ወይ እንግዲያው ዋጠኝ በደንብ ከዋጠኝ ውል አንጀት ውስጥ የውልጅ እገባና ለ ልክ ይኸውልህ፣ አንጀት ይሳል። እኔ ታዲያ ወደ ላይ ውርውር አድርገህ አስክን ክፈት አለች። አሁን ውርውር አደረጋት ያኔ ዛፍ ላይ ጥልቅ ጥብቅ አለችና ልትበላይ አፈር ብላ እያለች ፍቃበት አመለጠችው። ሁለቴ ከዛ ወዲህ ተጠንቅቃ ነው የምትኖረው ይባላል። ብልጥ ሁኑ፣ ብልጠት ከብዙ ነገር ያድናችኋል። እና አባባ ተስፋዬ ተማሩ ነው የሚላችሁ። አባባ ተስፋዬ ሁልጊዜ ብልጠትን ነው የሚነግራችሁ። ተጠንቀቁ፣ ከብልጦች ብልጥ ሁኑ፣ ከብልጦች ብልጥ ሆናችሁ አሸንፉ። ገባ እንደዚህ ብልጥ እንዲሆኑ ነው ልጆች የሚያጓጓ ነገር ሁሉ ወርቅ አይደለም ብልጭ ልጭ ሁሉ ወርቅ አይደለም ስለዚህ ተጠንቀቁ አጥባሁ ለማንኛውም ነገር ደግሞ ሆዳም አትሁኑ ሆዳም እንደዚህ በሞኝነት በቀጥታ ይታለላል ሆዳም የትም ይወድቃል የትም ይሄዳል የትም ምናምኑን ይበላል ሆዳም አትሁኑ አትስገብገቡ ነው ሌላ የሚጨምሩልኛ አለ አባባ ተስፋዬ የእርሱ ተረት እሺ፣ አባባ ተስፋ፣ እሺ እንግዲ፣ እሺ አባባ ተስፋ የእርሶ ተረት መቼም ሁል ጊዜ የሚጣፍጥ ነው። እሺ አባባ ተስፋ፣ እጅግ በጣም አመሰግናለሁ። እንግዲህ ብዙ አድማጮች ስለ ዶክተር መረራ ጉዲና የፍርድ ቤት አቀራረብና ቅድስት ስላሴ ቤተ ክርስቲያን ስርዓተ ቀብራቸው ስለተፈጸመው የኢትዮጵያ ቴሌቪዥን የረዥም ዘመን የልጆች ክፍለ ጊዜ አዘጋጅና አቅራቢ አባባ ተስፋዬ ሳሉ ያቀናበርንላችሁ የማህበራዊ መገናኛ አውታሮች ቅኝት መሰናዷችን በዙ ይደመደማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።